the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የኢቦላ ወረርሽኝ አሃዞች አሁንም እያሻቀቡ ነው። እስካሁን ለቫይረሱ የተጋለጡት ሰዎች ቁጥር 15145 ሲደርስ በህሙም ሳቢያ የሞቱት ሰዎች ቁጥር ደግሞ 5420 ደርሷል። በሦስቱ የምዕራብ አፍሪካ ሀገሮች ጊኒ፣ ሴራሊዮን እና ላይቤሪያ አሁንም ስርጭቱ እንደቀጠለ ሲሆን በማሊ ለቫይረሱ መጋለጣቸው የተጠረጠረና ከፊሉ በምርመራ የተረጋገጠ ስድስት ሰዎች በተጨማሪም አምስት ሰዎች ለህልፈት ተዳርገዋል። ኢቦላ አሁንም እንዳሳሰበ እንዳነጋገረና ና ጥረቱም ጠንክሮ እንደቀጠለ ነው። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች በዛሬ ሐሙስ ኅዳር 10 2007 ዓ ም የግማሽ ሰዓት ልዩ ዝግጅታችን በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አስተናጋጃችሁ አሉላ ከበደ ነኝ ከፕሮግራም አቀናባሪ የኃይሉ ታምራትና ከስርጭት መሀንዲሱ ሱሌማን ተራዋሌ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እናመሻለን። አሁን ቀዳሚውን የሰዓቱን ያለም ዜና ተቆንጅ ይታየ። ጤና ይስጥልኝ፣ እንደምናመሻችሁ። የማሊ የጤና ባለስልጣናት በኢቦላ ምክንያት ከሞቱ ሰዎች ጋር ግንኙነት የነበራቸውን ሶስት መቶ ሰላሳ ሶስት ሰዎች ይዞታ እየተከታተልን ነው ሲሉ አስታወቁ። የሚበዙትን በየቀኑ እንመረምራለን ብለዋል። የዓለም የጤና ድርጅት ዛሬ ባወጣው መግለጫ ከሞቱት ሰዎች ጋር በቀጥታ ንክኪ የነበራቸው አንድ መቶ አስራ ስምንቱም ሰዎች የሀያ አንድ ቀኑን የክትትል ወቅት አጠናቀዋል ብለዋል። የቫይረሱን ስርጭት ለመስበር ከሰለባዎች ጋር ንክኪ ያላቸውን ሰዎች መከታተል ከሁሉም የበለጠ አዋጪ የሆነ የበሽታው መቆጣጠሪያ መንገድ መሆኑ በአጎራባች፣ ሴኔጋል እና ናይጄሪያ ተመስክሯል ብሏል መግለጫው። ዛሬ በናይጄሪያ ብሔራዊ ሸንጎ የጸጥታ ኃይሎች የመምሪያው ምክር ቤት አፈ ጉባኤ ወደ ሕንጻው እንዳይገቡ ሊከለክሉ መሞከራቸውን ተከትሎ ረብሻ መፈጠሩ ተዘገበ። በጸጥታ ኃይሎቹና በአፈ ጉባኤው አሚኑ ታምቡዋል ደጋፊዎች መካከል ግጭት ከተነሳ በኋላ ፖሊሶች ሁኔታውን ለማብረድ አስለቃሽ ጋዝ መርጨታቸውን ገልጸዋል። ታምቦዋል በቅርቡ ከገዢው ህዝባዊ ዲሞክራሲያዊ ፓርቲ ወደ ተቃዋሚው የመላው ተራማጆች ኮንግረስ በመክዳታቸው ገዢውን ፓርቲ አስቆጥተው ከርመዋል። ታምቦዋል በሊቀመንበርነት ሊመሩት የነበረው የምክር ቤቱ የዛሬው ጉባኤ ከመከፈቱ አስቀድሞ የሀገሪቱ በርካታ የመንግስት ጸጥታ ኃይሎች ተቆጣጥረውት እንደነበረ የናይጄሪያ ጋዜጦች ገልጸዋል። ሰሜን ኮሪያ የተባበሩት መንግስታት ድርጅት ኮሚቴ የሰብአዊ መብቶችን ትረግጣለች ብሎ ስላወገዛት ባጸፋው እንግዲህ እኔ አዲስ የኒክሌር ሙከራ ማድረጌ ነው ስትል እየዛተች ነች። የፒዮንግያንግ የውጭ ጉዳይ ሚኒስቴር የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሶስተኛ ኮሚቴ የሀገሪቱን የመብቶች ይዞታ አስመልክቶ ውሳኔ ማሳለፉን ተከትሎ ዛሬ ባወጣው መግለጫ ከአሁን በኋላ ትዕግስት አይኖረንም አራተኛውን የኒውክሌር ሙከራችንን እናካሂዳለን ሲል አስፈራርቷል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ፓሪስ ውስጥ ከፈረንሳይና ከሳውዲ አረቢያ የውጭ ጉዳይ ሚኒስትሮች ጋር ተገናኝተው እየተካሄደ ስላለው የኢራን የኒውክሌር መርሃ ግብር ጉዳይ ድርድር ይወያያሉ ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ይታየን፣ ለዜናው አመሰግናለሁ። ከሚስሳ ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰአቱ ያለም ዜና ዝርዝር ጋር ትመለሳለች። አድማጮች፣ አሁን ወደ ቀዳሚው አብርስ ከሰሐራ በስተ ደቡብ በሚገኙ የአፍሪቃ አገሮችና በደቡብ ምስራቅ እስያ አገሮች በተለይ በገጠራማ አካባቢዎች የሚኖሩ በብዙ ቢሊዮን የሚቆጠሩ ሕዝቦች ንጹህ ውሃና የተሟላ ንጽህና አጠባበቅ እንደማያገኙ አንድ አዲስ የጥናት ዘገባ አመለከተ። የጥናት ዘገባው ጨምሮ እንደጠቆመው ችግሩን ለመቅረፍ ለሚደረጉ ጥረቶች የሚውል በጀት እጥረት መከሰቱ እየተገኘ ያለውን እመርታ አጓታል ይላል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ ዝርዝር ቀጥሎ አቅርባለሁ። የዓለም ጤና ድርጅትና የተባበሩት መንግስታት ድርጅት በጋራ ይፋ ያደረጉት ይህ አዲስ ዘገባ እንዳመለከተው ጥናቱ ከተካሄደባቸው ዘጠና አራት ሀገሮች ሁለት ሶስተኛ ያህሉ የንጹሕ አቅርቦትና የንጽህና አጠባበቅን የሰው ልጆች መሠረታዊ መብት የሚያደርጉ ድንጋጌዎች በሕገ መንግስታቸው ውስጥ አላቸው። ከሰማኒያ በመቶ በላይ የሚሆኑ አገሮች የንጹሕ ውሃና የንጽህና አጠባበቅ መብቶችን የተመለከተ ብሔራዊ ፖሊሲ ሲኖራቸው ከነኚህ ከሰባ አምስት በላይ የሚሆኑት ደግሞ የግል ንጽህና አጠባበቅን የሚመለከቱ ፖሊሲዎች ነድፈዋል። ይሁንና ህጎችና መልካም ፈቃዶች ብቻቸውን ሁልጊዜም ከታለሙ ግቦች አያደርሱም። ና ምንም እንኳን ቁጥሩ ለበዛ ህዝብ የንጹሕ አቅርቦትና የንጽህና አጠባበቅን ለማሟላት ሁነኛ የሚሰኙ ምርታዎች ቢዘገቡም፣ በዓለም ዙሪያ አጠቃላይ ቁጥሩ ሁለት ነጥብ አምስት ቢሊዮን አሁን ቢሊዮን ነው ቁጥሩ። 2.5 ቢሊዮን የዓለም ህዝብ የንጹሕ ውሃና መሠረታዊ ንጽህና አጠባበቅ አቅርቦት አያገኝም። ከዚህ በተጨማሪ 748 ሚሊዮን ህዝብ የተሻሻለ የመጠጥ ውሃ፣ ሌሎች አያሌ ሚሊዮኖች ደግሞ እጃቸውን ለመታጠብ የሚውል ንጹሕ ውሃና ሳሙና እንኳን የላቸውም። በዓለም ጤና ድርጅት የህብረተሰብ ጤና አጠባበቅ የአካባቢ ጤና እያያዝ የሚወስኑ ማኅበራዊ ሁኔታዎች ክትትል ክፍል ዲሬክተሯ ማሪያ ኔራ የመሠረታዊውን አቅርቦቶች እጥረትና የተቅማጥና እንደ ኮሌራ ተስቦ እንዲሁም የጉበት በሽታን የመሳሰሉ ሌሎች ውሃ ወለድ በሽታዎችን መዛመት ያጣጥፋሉ ብለው ያምናሉ። ውሃና የንጽህና አቅርቦቶችን ለማሳደግ የፈሰሰው መዋለ ነዋ ያስገኛቸው የሕብረተሰብ ጤና ይዞታ መሻሻሎች እንደ ተቅማጥና የሰውነት መሟሸሽን የመሳሰሉ የጤና ሁከቶችን ለመታደግ ብቻ ሳይሆን ለአጠቃላይ የሰዎች ጤናም ወሳኝ ናቸው። ከንጹህ ውሃና የንጽህና አቅርቦት ጋር የተያያዙ በሽታዎች መዛመት ከሚያስከትላቸው ተጨማሪ ችግሮች ጋርም ተያይዞ የነኚህ አቅርቦቶች በተለይ በጤና አጠባበቅ ተቋማት ውስጥ ተሟልቶ መገኘት አዲስ የሚወለዱ ህጻናትና እናቶችን ህልፈት መቀነስ ወይም መጨመር አስተዋጽኦ ያደርጋሉ። ዶክተር ኒራ አክለውም ሁሉም ሰው ለንጹህ ውሃና የንጽህና አጠባበቅ አቅርቦት የተሻለ እድል ስለ ማግኘት ይናገራል። ይሁንና የአካባቢ ጤና አጠባበቅ ከዚህም የተወሳሰበ ነው ይላሉ። ብዙዎች አጠቃላይ ለሆነው የአካባቢ ጤና አጠባበቅ እምብዛም ግድ የላቸውም ሲሉ ለአሜሪካ ድምጽ የገለጡት የዓለም ጤና ድርጅቷ የህብረተሰብ ጤና አጠባበቅ የአካባቢና ጤና አያያዝ ክትትል ዲሬክተሯ ዶክተር ኔራ፣ ለምሳሌ ያህል ዘመናዊ መጸዳጃ አገልግሎት ተጠቅመው የማያውቁ ከሆነ አገልግሎቱ ሊያስገኝ ስለሚችለው የጤና አጠባበቅ ጠቀሜታም ላይታያቸው ላያውቁ አሊያም ያን ትልቅ ግምት ሰጡት ይችላሉ ባይ ናቸው እነህ ሁኔታዎች ለሰው ልጆች ጤና የምጣኔ ሀብትና ማህበራዊ ልማት ወሳኝ ናቸው ይላሉ ዶክተር ኔራ አያይዘውም መሠረታዊ የጤና አጠባበቅ አቅርቦቶች ያለመኖር በትምህርት ቤቶች በተለይ ለታዳጊ አገረዶች እጅግ የበረታ ችግር ነው ይላሉ And it's a question of girls not going to schools because they don't have uh, the type of uh, sanitation facilities they will need in order to. Good afternoon. I am Katamert Gabeatcho. I am Katamert Gabeatcho. I am Katamert Gabeatcho. I am Katamert Gabeatcho. I am Katamert Gabeatcho. I am Katamert Gabeatcho. I am Katamert Gabeatcho. I መጠነኛ አቅርቦት መሟላትን የሚጠይቀው ቀላል ነገር ነገር ግን ፍጹም አስፈላጊ የሆነ ነገር ነው ሁኔታው ክትትልን ይጠይቃል ነው የሚሉት ዶክተር ኔራ አገሮችም የበኩላቸውን ሊያደርጉ ዝርዝሩ በቅርበት ሊያዩት የሚገባ ነው አድማጮች ወደ ተከታዩ ዘገባ ነው የምናልፈው በኢትዮጵያ በህብረት ወይም በጅምላ የተደረገ የአስገድዶ መድፈር ጥቃትን የተመለከተ ዘገባ ነው። ከአዲስ አበባ የተጠናቀረው መለስካቸው አመሃ ሀና ላላንጎ የተባለች የአስረኛ ክፍል ተማሪ ትምህርቷን ስትከታተሉ ላ ወደ ቤቷ በመመለስ ላይ ያለች በተሳፈረችበት ሚኒባስ ታክሲ አፍነው በመውሰድ ለአምስት ተፈራርቀው በመድፈር ሕይወቷ እንዲያልፍ አድርገዋል በሚል የተጠረጠሩ አምስት ሰዎች ፍርድ ቤት መቅረብ መጀመራቸውን ባለፈው እሁድ የዘገበው ሪፖርተር ጋዜጣ፣ እነዚህ ተጠርጣሪዎች በአዲስ አበባ ከተማ ፍርድ ቤት ቂርቆስ ምድብ ችሎት እንደሚቀርቡ ዘግቦ ነበረ። ለሁለተኛ ጊዜ እዚህ ችሎት ከቀረቡት አምስት ተጠርጣሪዎች መካከል አራቱ ድርጊቱን እንዳልፈጸሙ ለፍርድ ቤቱ ገልጸዋል። ከዚህ በፊት የሰጡት ቃል ፖሊስ አስገድዶ ሰብአዊ መብታቸውን በሚነካ ሁኔታ ስቃይ አድርሶባቸው የሰጡት ቃል እንደሆነ ተናግረው ንጹሕ ነን ብለዋል። መብታቸው እንዲከበርላቸውም ለፍርድ ቤቱ አቤት ብለዋል። ፖሊስ በበኩሉ የተፈጸመው ወንጀል ውስብስብና ያልተለመደ መሆኑን ጠቅሶ የሚያጣራቸው ጉዳዮች እንዳሉ ለፍርድ ቤቱ ካስረዳ በኋላ ተጨማሪ 14 ቀን የምርመራ ጊዜ እንዲሰጠው ጠይቋል። ፍርድ ቤቱም የሁለቱን ወገን ክርክር ካዳመጠ በኋላ የተጠርጣሪዎቹ ሰብአዊ መብት እንዲከበር ጥብቅ ትዕዛዝ በመስጠት ለምርመራ የአስር ቀን ተጨማሪ ጊዜ በመስጠት ለኅዳር 19 ቀን 2007 ዓ ም ተለዋጅ ቀጠሮ ሰጥተዋል። ሪፖርተር ጋዜጣ ቀደም ሲል እንደዘገበው ተማሪ ሀና ላላንጎ አየር ጤና በተለምዶ ሳሚ ካፌ ተብሎ ከሚጠራው አካባቢ በሚኒባስ ተሳፍራ ወደ ጦር ኃይሎች መስመር በመጓዝ ላይ እንዳለች በሚኒባሱ ውስጥ በነበሩ አምስት ወንዶች ታፍና ተወስዳ በተፈጸመባት አስገድዶ መድፈር ድርጊት ከፍተኛ ጉዳት ስለደረሰባት በዘውዲቱ መታሰቢያ ሆስፒታል በመታከም ላይ ያለች ሕይወቷ አልፏል። ተጠርጣሪዎቹ በቁጥጥር ስር ለመዋል የቻሉትም ተማሪ ሃና ወደ ጓደኛዋ በደወለችበት ስልክ አማካይነት እንደሆነም ሪፖርተር ጋዜጣ ጠቅሷል። ሃና ሕይወቷ ከማለፉ በፊት ሆስፒታል እያለች ተጠርጣሪዎቹ ቀርበው የተወሰኑትን በመልክ ለይታቸው እንደነበረም ጋዜጣው ዘግቧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው አመሰግናለሁ። አድማጮች፣ ስርጭታችን እስከ ሚስቱ አንድ ሰዓት ይቀጥ አንድ ሰዓት ተኩል ይቀጥላል። ተከታዩ ቅንብር ሳምንታዊው ዲሞክራሲ በተግባር ሰሜን አሜሪካና አውሮፓ የሚኖሩ ኢትዮጵያውያን ባለፈው ቅዳሜ አርሊንግተን ቨርጂኒያ በሚገኘው ሸራተን ሆቴል ውስጥ ስብሰባ አድርገው ነበር። ውይይታቸው በኢትዮጵያ ዘለቄታ ያለው ትብብር ለመገንባት የሚያስችሉ አዳዲስ ሀሳቦችና የጋራ እሴቶችን በመመርመር ላይ ያተኮረ ነበር። የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የተባለው የሲቪክ ድርጅት ያሰናዳው ይህ ጉባኤ ከተለያዩ ብሔሮች ጾታና ሃይማኖት አባላት ራሳቸውን እንደ ግለሰብ ወክለው የተሳተፉበት መሆኑን በስፍራው የነበረው ባልደረባችን ሄኖክ ሰማእግዜር በአለፈው ሰኞ እለት ያቀረበው ዘገባ አስመልክቷል። ዛሬ በዲሞክራሲ ፕሮግራም የመጀመሪያውን ሰፋ ያለ ቅንብር እናቀርባለን። እነሆ ስብሰባው ከተባለው ሁለት ሰዓት ያህል ዘግይቶ ቢጀምርም ታዳሚው እረክቶ የወጣበት መሆኑን ተረተናል። በአጠቃላይ በሁለት ተከፍሎ የተካሄደው ስብሰባ ከግማሽ ቀን በላይ የፈጀ ሲሆን መሪ ቃሉ እርስ በርስ እንወያይ ሁላችንም ነፃ ካልወጣን ማንም ነፃ አይሆንም የሚል ነው። ስብሰባውን ያዘጋጀው የጋራ ንቅናቄ መድረክ ዋና ዲሬክተር ኦባንግ ሚቶ መርሃ ግብሩን ካስተዋወቁ በኋላ ተሳታፊዎች በየተመደበላቸው ርዕስ ማብራሪያ ሰጥተዋል። በመጨረሻም በጥያቄና መልስ ተቋጭቷል። እንዲያው ባጭሩ ነካነካ አድርጎ ለማለፍ በጉባኤው ላይ የቀረቡ የመወያያ ርዕሶችንና አቅራቢዎቹን ለማስተዋወቅ የቀድሞ በኢትዮጵያ የማስታወቂያ ሚኒስቴር ሚኒስትር ዴታ አቶ ኤርምያስ ለገሰ በኢህአዴግ የፕሮፓጋንዳና ድብቅ ተቋማዊ ቁጥጥር ያሉት ላይ ንግግር አድርገዋል። ፍትህ ሚኒስቴሩ የሀገሪቱን ሕጎች እየለዋወጠ እንደሚጠቀምባቸውና በጸረ ሽብር ስም ተቃዋሚዎችና ተቼዎቹን ሰለባ እንደሚያደርግ አሰራሩን እንዴት ማሻሻል እንደሚቻል ጭምር ደግሞ የቀድሞ በኦሮሚያ የከፍተኛ ፍርድ ቤት ዳኛ አቶ ፈይሳ እስራኤል ይታንሳ አስረድተዋል። የሲቪል ማኅበረሰቡን ሕጋዊ እንቅስቃሴ በማፈኑ ችግር ላይ የዞን ዘጠኝ መሥራችና የሰብአዊ መብቶች ተከራካሪ ሶሊያና ሽመልስ አስርጅ ነበሩ። በኢትዮጵያ ኢኮኖሚ ላይ ዶክተር ፍቃዱ በቀለ፣ በነጻ ሚዲያና ሰብአዊ መብቶች አያያዝ ዙሪያ የሂዩማን ራይትስ ዋች ባልደረባ ፌሊክስ ሆርን ከተጋባዦች መካከል ነበሩ። ለመጀመር ስለ ስብሰባው በተለይም ስለ ዕርቅ የተናገሩትን ከአትላንታ ጆርጂያ የመጡትን ቄስ ቴጋ ለአንዳዶን ላስቀድም። የዚህ ስብሰባ ዋና ዓላማ እርቅ ነው። እርቅ እስቲ እርቅ በሉላችሁ። ምናባት የተለመደ ቃል አይደለም። እኛ ኢትዮጵያ ውስጥ የምናውቀው ማና ማን ተጣልቶ ነው የምናስታርቀው እየተባለ ነው። እርቅ ግን ፕሮሴስ ነው። እርቅ ማለት ደግሞ ዝም ብሎ መሀከል ላይ ገብቶ እንደ ሽብልቅ እንጨት ሲሰነጠቅ መሀከል ላይ የሚገባ ሽብልቅ ነው የሚባለው፣ እና ልክ እንደዚያ መሀከል ላይ ሰዎችን ማገላገል አይደለም ማገላገል ማለት ማለያየት ማለት ነው። በተለያየ ቦታ ላይ ብዙ ነገር መስራት ይቻላል። እዛ በተለያየ ስፋት ላይ በዛ ቦታ ላይ እና እንዳውም እንዲህ አይነት ማገላገል ለብዙ ነገር ይመቻል። እንደዛ እንደ ግርግር ሌላ ይመቻል ይባላል። ልክ እንደዛ ሳይሆን እርቅ ማለት ነገሮችን ወደ ቀድሞ ሁኔታዎች በተሻለ ሁኔታ መመለስ ማለት ነው። ማረቅ፣ ማስተካከል ማለት ነው እና በዛ ሁኔታ ካየን ዘንድ ከእግዚአብሔር ጋር የታረቅን ሰዎች ማለትም እግዚአብሔርን ያወቅን ሰዎችን ማስታረቅም ልብ ያለን ማለት ነው። ዝቅ ያልን ሰዎችን ከፍ ማለት ማድረግ የምንችለው ዝቅ ካላል ሰዎችን ከፍ ለማድረግ እንቸገራለን። ምክንያቱም ወረደኛ ተንጠልጥለን ላይ ስላለን ሰዎችን ኑ ብለን ወደ ላይ ለማንሳት በጣም ይከብዳል። ነገር ግን እታች ከሆንን እስር አገልግሎት ሚኒስተር ሆነን የምናገለግል ከሆነ ሚኒስተር ማለት ነው አገልጋይ ዲያቆን የሚባለውን አይነት ሰዎች ከሆንን ከስር መተን ጌታ የክርስቶስ እንዳደረገው እግር አጥቦ ወደ ላይ ሰዎችን እንዳነሳቸው ሰዎችን ማንሳት እንችላል። እንዲህ አይነት አስተሳሰብ በውስጣችን እንዲተከል ያስፈልጋልና እርቅ ያንን መሰረት አድርጎ ነው የሚነሳው። እግዚአብሔር ከሰዎች ጋር ከታረቀ እና ኑ እንዋቀስ እግዚአብሔር ካለ እኛም ራሳችን እርስ በርሳችን መወቃቀስ መቻል አለብን። ታ መወቃቀስ ለመደባደብ አይደለም ወይ ለምንት አረክ አይደለም ሌላ ነገር ለመፍጠር ። ነገር ግን እርቅ ለማድረግ ወደ አንድነት ወደ ነበረበት ቦታ ለመመለስ ነው። ቀጣይዋ ተናጋሪ ራሳቸውን በማስተዋወቅ ይጀምራሉ። በኢትዮጵያና ኤርትራ ጉዳይ ላይ ነው ሰፋ ያለ አስተያየታቸውን የሰጡት እንዲህ ይላሉ። ፊዮሬላ ሮማኖ እባላለሁ። ለጊዜው መኖሪያዊ ስዊዘርላንድ ነው። ሁለት ሺህ ነው ከኢትዮጵያ የወጣሁት። ከዛ በፊት ወጣለሁ ገባለሁ። ተወልጄ ያደግኩት ኤርትራ ውስጥ ነው። አባቴም ተወልዶ ያደገው ኤርትራ ውስጥ ነው። የጣሊያን ዜግነት አለው፣ ጣሊያናዊ ነው በመሰረቱ ነገር ግን ኢትዮጵያዊነቱ ይበልጥበታል። ምክንያቱም እሱም የተፈተነው ነገር ስላለ ነው። ስራ ፈልጎ በየድርጅቱ ሲሄድ ጓደኞቹ የመንግስት ስራ ተቀጠሩ፣ እሱ ጣሊያናዊ ስለሆነ ስራ አላገኘም። የጥሩ ቤተሰብ ስለሆነ የራሱን ስራ ይሰራ ነበር። ከዛ ጀምሮ እኛን እንደ አባትም የሚሰብከን ኢትዮጵያዊነት ነው። ትልቋን ኢትዮጵያ ይሰብከናል። ከዛ በተረፈ ነፍሱን ማረውና ወንድሜ የእሱን ተቀብሎ አባቴ ሲሞቱን የሶስት አመቴ ነበር ይሰብከናል። እኔም እንደ አባቴ አደራ ስላለብኝ ልጆቼን በጣም ጥሩ ኢትዮጵያዊ አደርጋቸዋለሁ። ኤርትራና ኢትዮጵያ ማለት ተዋልደናል፣ ደማለን፣ አበላላችን፣ አለባበስ ሁሉ ነገራችን አንድ አይነት ነው። ለአለመታደል ሆኖ የእኛ ጊዜ ወዲያና ወዲህ ሆነናል። ብዙ ጊዜ አለን፣ ማህበር አለን፣ በየበየ ቦታው ማህበር አለን። ስዊዘርላንድም አርባ ሁለት ሰዎች አለን። የትግራይ አንድ አምስት ልጆች አሉ፣ ወለየዎች አሉ፣ ኦሮሞዎች አሉ። ሃይማኖታችን እስላም፣ ካቶሊክ፣ ኦርቶዶክስ አለ። ሕጋችን የተጻፈው ከባድ ማህበር ነው። ሕጋችን የተጻፈው በአማርኛና በትግርኛ ነው። ብዙ አንቀጾች አሉ። ሕግ አለው፣ ቅጣት አለው፣ ገንዘብ አለው። እንደ ድርም እንደ ፍቅርም ያለው ፍቅር ኢትዮጵያን ብቻ እንደሚያደርግ ሳይሆን በእኛ ውስጥ ያለው ኤርትራንም ነገ ኢትዮጵያና ኤርትራ ሆነው ይኖራሉ የሚል እምነት አለን ውስጣችን ያ እምነት ደግሞ እኛ በምን ዘራው ፍሬ ነው። ያ ያህል ማችን እውን የሚሆነው የሚቃወሙንም አሉ። ለዛ ጆሮ አን ሰጠውም፣ ግን እውነት ማግኔት ስለሆነች ውሎ አድሮ ቢሸሿትም ስባ ታመጣቸዋለች። ወደዛች እውነት ያለንን ፍቅር እኛ ከእናት ከአባቶቻችን ከአያቶቻችን ያመጣ ነው። ያንን ተምረ ነው አይደለም፣ አይለቀንም፣ በሽታ ነው። እግዚአብሔር ኢትዮጵያን ይባርክ እኛንም ይባርከን። ፍቅር እንሁን እንብዛ። ብዙ ነን። እግዚአብሔር ይመስገን። አመሰግናለሁ። አድማጮች፣ ለዛሬ ካለን ጊዜ አንጻር ባደመጣችኋቸው ሁለት ተናጋሪዎች አስተያየት እናበቃለን። ሳምንት የሌሎቹንና ከተቻለና ፈቃደኛ ከሆኑ በጉባኤው ላይ ያልተሳተፉትን የኢትዮጵያ መንግሥት ተወካዮችን አስተያየት አካተን እናቀርባለን። የአድማጮች አሁን ከመጨረሻው ቅንብር ላይ ደርሰናል። አሜሪካና ህዝቧ ታንክስጊቪንግ ወይንም የምስጋና ቀን በዚህ በዩናይትድ ስቴትስ በካናዳም ጭምር በሚቀጥለው ሳምንት ሐሙስ እለት ይከበራል። በዚህ ልዩ አሜሪካዊ በዓል በሚባለው የሚባለው ባህላዊ ምግብ ልዩ ነው። ለማዳ ጅግራ ይላታል ተርኪን ሄኖክ ሰማ ጊዜር ሲገልጣት፣ ለአሜሪካውያን ቤተሰቦች የአመት በዓል ማዕድ ላይ ይቀርባል። የአሜሪካ ድምፅ ስቲቭ ባራጎና ያጠናቅራቸው ዘገባዎች የምግቡን አሰራርና ታሪክ ይተርካሉ። ቀደም ብዬ እንደጠቀስኩት ሄኖክ ሰማ ግዜር ለአሜሪካና ሕዝቧ ዝግጅቱ እንዲህ አሰናብቶታል። ታንክስጊቪንግ የምስጋና በዓል ለአሜሪካውያን ቤተሰቦች የመሰባሰቢያ ቀናቸው ነው። ለመስቀል በዓል ጉራጌዎች ወደ ትውልድ መንደራቸው በዓሉን ለማክበር እንደሚሄዱ ሁሉ አሜሪካውያን ለታንክስጊቪንግ መሰባሰባቸው ወጋቸው ነው። በዚህ የአብሮነትና የምስጋና በዓል ታዲያ ፍሪዳ ባይጣልም በየቤቱ ተርኪ ያው ለማዳ ጅግራ መሆኑ ነው። ቤተሰቦችም በራት ጠረጴዛቸው ዙሪያ ያሰባስባል። የታንክስጊቪንግን ግን ታሪክ መለስ ብለን ብናይ ለአሜሪካውያን የምርት ጊዜን ማክበሪያ በዓላቸው ነው ሊባል ይችላል። በዓሉ የሚከበረው በኖቬምበር ህዳር ወር ሦስተኛ ሳምንት ሐሙስ ቀን ነው። በመጪው ሳምንት ሐሙስ በሚሊየን የሚቆጠሩ አሜሪካውያን ከቤተሰቦቻቸውና ከጓደኞቻቸው ጋር በአንድ ላይ በማዕድ ዙሪያ ይሰባሰባሉ። በዓሉ የተጀመረው ፕሊመት ኮሎኒ ተብሎ ይጠራ የነበረውና ዛሬ ማሳቹሴትስ በሚባለው ግዛት ውስጥ ነው። ከአውሮፓ የመጡት ሰፋሪዎች ለፈጣሪ ምስጋና ለማቅረብ እንዲሁም በገበታ ዙሪያ ተሰባሰቡ። እነዚህ ሰፋሪዎች ፒልግሪምስ በሚል ስም ይታወቃሉ። በ1621 ዓ ም እንደ አውሮፓውያን ዘመን አቆጣጠር ለሶስት ቀናት ያህል በምርት አውድማቸው ከአገሬው የአሜሪካውያን ህንዶች ጋር አብረው በዓሉን አከበሩ። ዛሬ ይሄ በዓል ከትውልድ ትውልድ ሲወርድ ሲዋረድ ቆይቶ በስፋት ይከበራል። በየዓመቱ የተርኪ እርባታ ጣቢያዎች ለእርድ የሚቀርቡ ከ240 ሚሊዮን በላይ ተርኪዎችን ወደ ገበያ ያወጣሉ የገበያ ዋጋቸውም ከ3 ቢሊዮን ዶላር በላይ ይገመታል። የታንክስጊቪንግ ተርኪ የሚሰራው በዳቦ ፍርፋሪና በቅመም ያበደ በአገሬው ቋንቋ ስታፊንግ የሚሉት ነው። ለማባያ ደግሞ ክራምቤሪ ፍራፍሬ፣ ከጎን ድንች፣ ፎሶሊያና ሌሎች አትክልቶች ቅንብር ብሎ በበሰለው ጅግራ ዙሪያ ይቀርባሉ። ከምግቡ በኋላ ለማጥበቂያ ወይም ዲዘርት የዱባ የብረት ድስት ዳቦ ፐምኪን ፓይ ወይም ፒከም ፓይ ይከተላሉ። ታዲያ በዚህ ዕለት ለምን ይሆን ተርኪ የሚበላው? ተርኪ ማልመድና ማርባትስ እንዴት ተጀመረ? ስለዚህ ጥቂት ልበላችሁ። የተርኪን ታሪክ የሚመረምሩት የግብርና ሚኒስቴር ሠራተኛ ጁሊ ሎንግ እንደሚሉት እንግሊዛውያን ምዕመናን ወደ ፕሊመት ከመምጣታቸው በፊት አሜሪካውያን ተርኪ ይመገቡ ነበር። ሜሶ አሜሪካውያን ሁሌም ተርኪ ይመገቡ ነበር። ሜሶ አሜሪካ ዛሬ የሜክሲኮ ግዛት ነው። ሜሶ አሜሪካውያን ከክርስቶስ ልደት በፊት በስምንት መቶ ዘመን ተርኪ አልምደው ለምግብነት ይጠቀሙ ነበር። የስፔን ቅኝ ገዢ ኮንኪስታዶሮች በ1500 ወደ አዲሱ ዓለም ሲመጡ የለመዱ ተርኪዎችን አገኙ። በአውሮፓ ከሚበሏቸው ዶሮዎች የተርኪው ሥጋ በጣም የተሻለ ነበር። ስፔናውያኑ እንደ ፒኮክ ያሉ የዱር ወፎችን ይመገቡ ነበር። በእርግጥ ሲታዩ ላባቸው የሚያምር ቢሆንም ብዙም ሥጋ የላቸውም። የተርኪ ወይም የጅግራ ሥጋ ግን መጠኑ ከፍ ያለና ጣዕም ያለው ነው። ከዛ ስፔናውያኑም በቆሎ፣ ቃሪያና ቲማቲም መብላታቸውን ትተው ተርኪ ማዘውተር ጀመሩ። ወደ አውሮፓ ሲሄዱም ተርኪዎችን ይዘው ሄዱ። በቀጣዮቹ አንድ መቶ ዓመታት ውስጥ ተርኪ ከስፓኝ ወደ ሌሎች የአውሮፓ ሀገሮች ተስፋፋ። ለዘመናት እንግሊዛውያን የዳክዬ ዝርያዎችን ለገና በዓል ይመገቡ ነበር። ተርኪ ወደ አውሮፓ ከመጣ በኋላ ነገሮች ሁሉ ተቀየሩ። እንግሊዛውያኑ በየጊዜው የተርኪው ስጋ ከዳክዬ የተሻለ ነው በሚል የበዓል ማዕዳቸው አደረጉት። ዋጋውም አዲስ ስለሆነና ተፈላጊነት ስላለው ተርኪ መብላት የተሻለ የኑሮ ደረጃ ማመላከቻ ሆነ። በ17ኛው ክፍለ ዘመን እንግሊዛውያን ወደ አሜሪካ ሲመጡ ተርኪ ይዘው ተመለሱ። አዲሶቹ ሰፋሪዎች በመርከብ በ1630 የማሳቹሴትስ ወደብ ሲደርሱ ከብትና ዶሮዎችንም ይዘው ነበር። ከሰፋሪዎቹ አስቀድሞ የመጡት እንግሊዛውያን በአሜሪካ ጫካዎች የዱር ጅግራዎችን ተመለከቱ። እነሱ ተርኪ ከሚሉት የሚቀራረብ ዝርያ ያላቸው ነበሩ። የቱርኪዎቹን ሥጋ የሰባና የሚጣፍጥ ነው እያሉ በደስታ ይመገቡት ነበር። ኬትሊን ዎል የቅኝ ግዛት አሜሪካ የምግብ አጥኚ ናቸው። በፕሊመት ቤተ መዘክር ውስጥ ይሠራሉ። ጅግራ ወይም ተርኪዎችን በጫካ ማደንም የጊዜ ማሳለፊያ ነበር ይላሉ። ጎህ ሲቀድ ማለዳ ጅግራዎቹ በዛፍ ላይ ቁጭ ብሎ ማየት የተለመደ ነው። አዳኞች በጠበንጃ አነጣጥረው እስኪመቷቸው ከተቀመጡበት አይነሱም። ግሩም ጮማ ለመያዝ የማያስቸግር ነጻ ሥጋ። መሣሪያና አንድ ቀልሃ ያለው ሁሉ ሲተኩስ ሲበላቸው ወዲያውኑ ቁጥራቸው ተመናመነ። በዚያን ጊዜ የማሳቹሴትስ አገረ ገዢ ዊልያም ብራድፈርድ የተርኪዎቹ ቁጥር መቀነሱ አሳሰባቸው። እንደ አውሮፓ አቆጣጠር በ1640 ዓ ም ባሰፈሩት ጽሑፍ በሺ ስድስት መቶ ሀያዎቹና ሰላሳዎቹ ዓመታት ሞልተው የነበሩት ሁሉ እንዴት በፍጥነት እንደጠፉ ጠፉ ዘርዝረዋል። በ1640ዎቹ ቁጥራቸው በመመናመኑ የዱር ጅግራዎችን ማልመድ ተጀመረ። መጀመሪያ በሜሶ አሜሪካውያን የለመደው ታላቁ የጅግራ ዘርግን ከምድር ገጽ ሳይጠፋ አይቀርም። እንደ ግብርና ሚኒስትሯ ሰራተኛ ጁሊ ሎንግ አባባል ር አንዳንድ ተከልለው ጥበቃ የሚደረግላቸው ዝርያቸው የተመናመነ ጅግራዎች አሉ። ነገር ግን የጥንት የተርኪ አባላት የሆነው የዱር ጅግራ ዘር ስለመሆናቸው ማረጋገጫ የለም። የተርኪ ዝርያዎች አሁን በአሜሪካውያን የታንክስ ጊቪንግ በዓል ዕራትነት ይውላሉ። በየዓመቱ ለእርድ ከሚቀርቡ በመቶ ሚሊዮን የሚቆጠሩ ተርኪዎች ታዲያ ከቢላ አንገታቸው የሚተርፉም አይጠፉም። ፕሬዚደንሽል ፓርደን ይባላል። ሁለት ጅግራዎች ምሕረት ተደርጎላቸው ነጻ ይወጣሉ። ምሕረት የተደረገላቸው ተርኪዎች ታዲያ ለቀሪ ዕድሜያቸው በማውንት ቨርነን፣ ቨርጂኒያ ተንደላቀው ይኖራሉ። መልካም ታንክስጊቪንግ። ክቡራትና ክቡራን አድማጮች ፕሮግራማችንም ወደ ማገባደዱ ተቃርበናል። አሁን በቀሩን ጥቂት ደቂቃዎች ታዲያ በምሽቱ ምርጥ ዜማ ዘና እንላለን። ማርዬ፣ የዜማው ርዕስ ነው። የጃኖ ባንዱ ኃይሉ አምርጋ ነው የሚጫወትልን ማርዬ

I'm a little of a ዛሬ ክብራትና ክብራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራቸው ልዩ ዝግጅታችን የዛሬው እዚህ ላይ አበቃ። ለአሁኑ በመስክና ዚህም ባሉ ዘጋቢዎችና ባልደረቦች ስም የምሽት 3 ሰዓት በአጭር ሞገድ በ25ና 31 ሜትር ባንዶች በመደበኛ ስርጭታችን መልሰን እስክንገናኝ በቀጠሮ ከአቀናባሪ ኃይሉ ታምራትና ከስርጭት መሐንዲሱ ሱሌማን ታራዋሌ ጋር በመሆን እሰናበታለሁ። አሉላ ከበደ ነበርኩ፣ ያስተናበዱ ያስተናገድኳችሁ አልጋለሸ ማሬ ማሬ